የወጣቶች ዓለም ባለፉት ሶስት ሳምንታት ብቻ ኢትዮጵያ ውስጥ ሁለት ጊዜ የኢንተርኔት አገልግሎት ሙሉ በሙሉ ተቋርጧል። ይህም የብሔራዊ ፈተና በተሰጠበት ወቅትና ባለፈው ሳምንት ቅዳሜ በባህር ዳር ከተማ የመፈንቅለ መንግስት ሙከራ ተካሄደ ከተባለ ጊዜ አንስቶ ነው። የኢንተርኔት መቋረጡ ምን አይነት ተጽዕኖ ፈጠረ? አግባብስ ነው ወይ? እዛ ላይ የሚለቀቀው ነገር ከጦርነት ያላነሰ ነገር ነው። ለሰላምና ለደህንነታችን ሲባል እኔ ጥሩ መፍትሄ ነው ነው የምልህ፣ መዝጋቱን መክፈቱን። ያመጣው ምንድን ነው? ሀቅ ስለሌለ ነው፣ የምንግባባበት ሀቅ ስለሌለ ነው። መዘጋቱን ያልግ ትክክል አይደለም። ኢንተርኔት መዘጋት የለበትም ማንኛውም ህብረተሰብ መጠቀም አለበት ኢንተርኔት ይላሉ። በዛሬው የወጣቶች አለም ዝግጅት ሀሳባቸውን ካካፈሉን ወጣቶች ጥቂቶቹ። ብሔራዊ ፈተናዎች ሲሰጡም ይሁን ባለፈው ሳምንት መጨረሻ ከፍተኛ ባለስልጣናት ከተገደሉ በኋላ ኢንተርኔት ለተቋረጠበት ምክንያት መንግስትም ይሁን ኢትዮ ቴሌኮም በይፋ የሰጡት መግለጫ የለም። ጠቅላይ ሚኒስትር አብይ አህመድ ግን በአንድ ወቅት የኢንተርኔት አገልግሎትን መዝጋት አስፈላጊ የሆነበትን ምክንያት ገልጸው ነበር። ቴክኖሎጂን በመገደብ ኢንፎርሜሽን በመገደብ የሚደረግ ማንኛውም የተቃርኖን የማርገብ ስራ ዘላቂነት የለው ዲስረፕቲቭ ነው ቴክኖሎጂ እኛ ስንፈልግ ምንዘጋው ስንፈልግ የምንከፍተው ከሆነ አደጋ አለው። ግን በኢትዮጵያ ነባራዊ ሁኔታ በጣም ብዙ ሰዎች እንዳይሞቱ ቅድም እንዳልኩት ኢንትሪግም ስላለው ጉዳዩ ዳታም ዘግተን ቢሆን የሰው ሕይወት ማስቀረት ቢቻል መጥፎ አይደለም። ድሮም በቂና ፈጣን የኢንተርኔት አገልግሎት በሌላት ኢትዮጵያ በሰበብ አስባቡ ለቀናቶች አገልግሎት ሲቋረጥባት ትልቅ ተጽዕኖ መኖሩ ግልጽ ነው። ይህ አገልግሎት ሲቋረጥ መንግሥትና ደንበኞች ከሚያወጡት የገንዘብ ክፍያ ባሻገር በኢንተርኔት የሚሰጡ አገልግሎቶች በሙሉ ይስተጓጉላሉ። ከሁሉም በላይ የመብት ተሟጋቾች እንደሚሉት ኢንተርኔትን መዝጋት ሰዎች መረጃና የመረጃ አገልግሎት የማግኘት መብታቸውን መጋፋት ነው። በኢንተርኔት ካፌ ንግድ የሚተዳደረው ሀብታሙ ግን የኢንተርኔት አገልግሎት መቋረጡ በስራው ላይ ተጽዕኖ ቢፈጥርም ትክክለኛ እርምጃ ነው ይላል። በእርግጥ በዚህ በሀገራዊ ጉዳይ መሆኑ መዘጋቱ ፋ ቅሬታ የለኝም። ምክንያቱ ሀገር ይበልጣል። ክ ግን በስራዬ ላይ ትንሽ ዋጋ አስከፍሎኛል። ግን ከሀገር አይበልጥብኝ ብዬ ትችዋለሁ እ እንኳን ኢንተርኔት ኖሮ ኢንተርኔት ሳይኖር ራስ እኮ አልቧልታው በጣም ነገም በዚህ ሀገር የሚወራ ብታይ። ምክንያቱም የነበረ ያልነበረ እንደተባለ እንደዜና እናውቀዋለን። እናንተ ያው የሚባለው ነገር በኩሌ ጥሩ ነው። ንምለም መረጃ እንዴት ታገኛለህ? መረጃ ማህበረሰብ ኩራስ መረጃ ሁሉም ሰው ይደዋውላል ይላል። ሁሉም ግን የምታገኙ መረጃ ጥርት ያለ አይደለም። ኑርዬ ኢንተርኔትን በብዛት የሚጠቀመው እንደ ፌስቡክ ካሉ የማህበራዊ መገናኛ ዘዴዎች መረጃ ለማግኘት ነው። እሱም የኢንተርኔት መቋረጡ አግባብ ነው ይላል። በአብዛኛው አሁን ሀገራችን እንደዚህ አይነት ነገር ውስጥ እንድትገባ ያደረጋት ትልቁን አስተዋጽኦ ያበረከተው ፌስቡክ ነው። ማህበራዊ ሚዲያ እኮ ጎጂ አይደለም፣ ለመልካም ነገር ከዋል ነው ማለት ነው እና ሀገር እስክትረጋጋ ድረስ የኢንተርኔት መቋረጡ በእኛ ላይ እንደዚህ ተጽዕኖ ይፈጥራል ወይም ደግሞ በእኛ ላይ ጉዳ አደረሰብናል ብዬ አላስብም ስሙ መጥቀስ ያልፈለገው ወጣት ግን የኢንተርኔት መዘጋትን በፍጹም አይደግፍም መቋረጡ ትክክል አይደለም መሆን የለበትም እኔ አሁን ኢንተርኔት ብዙ ነገር መረጃ የምናገኘው ነገር ብዙ ነገር በርካታ ነገር ማግኘት እፈልጋለን በዚህ አጋጣሚ መዘጋቱ በጣም የሚያስጠላና አስቀያሚ ሁኔታ ላይ በመሆኑ መሆን የሌለበት ነገር ስለተከሰተ ያው ብቻ እኔ ስል ከባድ ነገር ነው። አስቸጋሪ ሰዓት ነው። ኢንተርኔት መዘጋቱ ግን ለእኔ በጣም ያልተመቸኝ ነገር ስላለ ነው። አማራ ክልል ውስጥ አሁን በጣም ከባድ ነገር ስለሆነ ማለት ነው። በዚህ አጋጣሚ አሁን ብዙ መረጃ አጥተናል። ብዙ ነገር ማግኘት አልቻልንም። ኢንተርኔት መጠቀም አልቻልም እና ከዛም ጣር አሁን መዘጋቱ ለእኔ አስቸጋሪ ስለሆነ በመዘጋቱን ያለቅ ትክክል አይደለም። ኢንተርኔት መዘጋት የለበትም። ማንኛውም ሕብረተሰብ መጠቀም አለበት። ኢንተርኔት መሆን የለበትም መዘጋት እንደሌለበት አምናቆኝ። በአዲስ አበባ ነዋሪ የሆነው አብዱል አዚዝ ግን የኢንተርኔት አገልግሎት አሁን የተቋረጠው ለራሳችን ሲባል ነው ይላል። ከዓመት በፊት በነበረው እንትን ለአንድ ቀንም ሲዘጋ ደስተኛ አይደለም። ኢንተርኔት ከዓመት በፊት የነበረውን ነገር ነው ነገሮች አሁን ግን፣ ለእንትናችን ለሀገራችን ሰላም እና እንትን አስፈላጊ ነው። በይበልጥ አሁን እንትን ላይ ሲደረግ የነበረው ነገር፣ ኤፍ ቪ ላይ ሲለቀቅ የነበረው ነገር ጥሩ አይደለም። አገር የሚያበጣበጥ ሀገር እንትን የሚል ነገር ስለሆነ ለሰላም እና ደህንነታችን ሲባል መዘጋቱ አስፈላጊ ነው። ይደግፋለሁ። አሁን የኢንተርኔት አገልግሎት መቋረጡ ለችግሩ መፍትሄ ነው ብለህ ታስባለህ? እንትን የሚባለው ነገር ጥሩ አይደለም። ሶሻል ሚዲያ አጠቃቀማችን ጥሩ አይደለም። ባህላ ባህሉን ስላላዳበር ነው። እዛ ላይ የሚለቀቀው ነገር ከጦርነት ያላነሰ ነገር ነው። ለሰላምና ለደህንነታችን ሲባል እኔ ጥሩ መፍትሄ ነው ነው ምለ ዘለቄታ ባይኖረው ለተወሰነች ጊዜ ጥቅሙ እስክናቀው ሀገራችን ሰላም እስኪከበር፣ በሰላም ወተን እስክንገባ ምናምን አስፈላጊ ነው። እንትን ማለት ጥሩ የሚሰራልን ጥሩ የሚያስብልን ሰው ስላገኘን ለራሳችን ደህንነት ስለሆነ እኔ አሁን ደጋፊ ነኝ። በፊት የነበረው ነገር የስልጣኑ እድሜ ለማራዘ የሚደረግ ነገር ነው። የአሁኑ እንትን ለራሳችን ለሀገራችን ደህንነት ለህዝቡ ደህንነት ሲባል ስለሆነ ደጋፊ ነኝ። እኔ መቆየቱ አስፈላጊ አይደለም። መዘጋቱ ግን ደጋ አግባብ ነው። አሁን መዘጋቷን ባለንበት ሁኔታ አግባብ አለ በአፋር ክልል የሚኖረው መስፍንም ቢሆን የኢንተርኔት መቋረጡን በበጎ ከሚያዩት መካከል ነው። በሀገሪቱ ግጭቶች ሲከሰቱ በፍጥነት የኢንተርኔት አገልግሎትን መዝጋቱ በሀገር ደረጃ ዘለቄታዊ መፍትሔ ያመጣል ብሎ ባያምንም ኢትዮጵያ ውስጥ ሌላ አማራጭ እንደሌለ ነው የሚናገረው። እንዳደገው ዓለም አስተሳሰብ ስናስብ ትክክል ነው። ኢንተርኔት መቋረጥ የለበትም እውነት ነው። ግን ይህንን ኢንተርኔት ከመልካም ጎኑ ባሽ የበለጠውን ለክፋት ወይም ደግሞ ለመጥፎ ለአፍራሽ እየተጠቀሙ ለምን? ፌስቡክ ላይ በየዕለቱ በማህበራዊ በአጠቃላይ ባሉት የማህበራዊ ድረገጾች ላይ ሚዲያዎች ላይ የምናየው ነገር እጅግ በጣም የሚያሳፍር የሚያስጠላ፣ ተራ የግለሰቦች ጭቅጭቅ። በዛ ስር ተከትሎ ደግሞ ስንት ሚሊዮን ተከትሎ ነው ሁለት ሰው ይጽፋል፣ በሚሊዮን የሚቆጠር እዛ ይጫረሳል። በቃል ጦርነት ማለት ነው። የቃላት ጦርነት ደግሞ አልፎ ተርፎ ወደ ተግባር ይለወጣል። በአካባቢያችን ባለንበት ቦታ እኮ የምናየው ነገር እኛና ይሄ አሁን ዛሬ ላይ የፈራው ይሄ ቴክኖሎጂ ብዙ አልተጣጣምንም፣ አጠቃቀምንም አልቻልንበትም። ይሄ ይመስለኛል ግንዛቤ ህዝቡ ውስጥ ያለው ግንዛቤ ህዝቡ ብዙ ነገር የጎደለንን እኛ ከሌሎች ዓለም ህዝቦች በእውቀት ደረጃ እጅግ በጣም እጅግ በጣም ከማንም ጋር ማንም መሳሰል ኋላ ቀሮች ነን። ይሄ ባለበት ሁኔታ የግድ ያደረገው ይሄ ነው። ለምን መንግስትም እኮ ምን ያደርግ ምን ማድረግ ይችላል? እንዲያውም አለመኖሩ ይሻላል። ለምን እንደ ሰለጠነው አለም ስናስብ ነው የከበደው ኢንተርኔት መዝጋት። እንደኛ ህብረተሰብ ስናስብ ግን እኔ ከዚህ የተሻለ አማራጭ ሊያገኙ አይችሉም ባይነኝ። ኢንተርኔት መጠቀም ቢያንስ እንደ ጀርመን ባሉ ሀገራት ከመሰረታዊ መብቶች አንዱ ነው። ኢትዮጵያ ውስጥ በዚህ ሶስት ሳምንታት ውስጥ የነበሩትን የኢንተርኔት መቋረጦች መምህርት መስከረም ለሁለት ከፍላ ነው የምታየው። አገሪቱ እንዳለ ያለችበት ሁኔታ የተረጋጋ አይደለም። ያው እንደሚታወቀው ትንሽ ነገር ብዙ ችግር ሊያመጣ የሚችልበት ሁኔታ ነው። እና በዛ አንጻር ያለውን ስጋት በመንግስት ሳይድ እረዳለሁ። ኢንተርኔት ቢከፈት እንደዚህ በተለይ በአሁን በተከሰተው ነገር በፈተና የተዘጋው ነገር ብዙ ምን ያልስማማበት ሌላ መንገዶች መፈለግ ይቻል ነበር። በጣም በዛ ያለ እርምጃ ይመስለኛል። በትምህርት ረገድ፣ በፈተናው ረገድ ባለፈው ሳምንት የነበረው መምህርት መስከረም የሰሞኑን የኢንተርኔት መዘጋት ስጋቱን ብትረዳም በውስጧ የጫረው አንድ ጥያቄ አለ ለምን የሚል መዝጋቱን መክፈቱን ያመጣው ምንድን ነው? ሀቅ ስለሌለ ነው። የምንግባባበት ሀቅ ስለሌለ ነው። አንድ ነገር እንዲሰማ የማይፈለግ የሆነ ነገር አለ ማለት ነው ብዬ ነው የምረዳው። እንዲሰማ ኮንቪንስ ማድረግ መንግስት የማይችለው ነገር አለ ማለት ነው። የአንድ ሳይድ እውነት ብቻ እንዲሰማ መንግስት እንደዛ ፈልገዋል ብዬ አስባለሁ። ከስ ስጋቱንም እየተረዳሁ ማለት ነው። ስጋቱን የተወሰነ መንገድ እረዳለሁ ግን ስጋቱን የፈጠረው ነገር ራሱ የእውነት መሳሳት ይመስለኛል እና አንድ ህዝብን ወደ አንድ ኩሬ፣ የፕሮፖጋንዳ ኩሬ የመምራት እዛ ጋር እንድንታጨቅ የመፈለግ እንደ ሰው የተለያየ ነገር አድምጠን የራሳችንን ጀጅነት ብንወስድ ያለምን አልተፈቀደልንም የሚል ነገር እወስዳለሁ እና ያ ምንድን ነው ሌላው ተቃራኒ የምንሰማው ሳይድ እንድንሰማ አልተፈለገም። እና ያ እውነት ምንድን ነው ወደሚለው ኪሪሲቲ ወስዶናል። ሞት ለመናገር አሁን እኛን መዘጋቱ ግን ደግሞ ክሊር ዴንጀር ያመጣል ተብሎ የተፈራው ዴንጀርስ ዘገየ ሞት ቀረ ማለት አይደለም የሚባል ነገር አለ። አንድ ነገር ዘገየ ማለት ቀረ ማለት ነው ወይ? ስቲል ኮንቪንስ የሚያደርጉበት ነገር ከሌላቸው ያ ነገር ወደፊትም የተፈራውን ችግር አያመጣም ወይ የሚል ጥያቄ ያለኝ እኔ እንግዲህ አሁን በአብይም አስተዳደር ይሁን ከዚህ ቀደም በነበሩት እንደዚህ የኢንተርኔት መዘጋቶች በተደጋጋሚ ተስተዋውለዋል። የሁለቱን ለየት የሚያደርገው ነገር አለ? አዎ፣ ለየት ያደርገዋል። ለየት ያደርገዋል የምለው ምንድን ነው የአብይ ጊዜ ሁሉ ነገር ነው የሚዘጋው። የስልክ ቴክስት ማድረግ አንችልም። አሁን ኢትዮጵያ ውስጥ እኔውም ማድረግ አልችልም። ሌሎችን ጓደኞችን ስጠይቅ አያረጉም። ስለዚህ ተዘግቷል ማለት ነው። ከትናንት ማታ ጀምሮ ሰኞና ማክሰኞ ነው እንግዲህ ማወራው። እስካሁን እስከማወራበት ሰዓት ቴክስት ሜሴጅ ተዘግቷል። ቅድመ አብይ ዘመን ፌስቡክ፣ ማህበራዊ ድረገጾች ነው የሚዘጉት። ፌስቡክ፣ ዋትሳፕ የመሳሰሉትን ብቻ ይዘጉና ለጂሜይል ምናምን እንጠቀማል እንጠቀም ነበር። አሁን ለምሳሌ እኔ ብጠይቅኝ አፕሊኬሽን ነገ ያልፍብኛል። ነገ አፕላይ ማድረገው ነገር አለ ያልፋል በእነሱ ጊዜ ግን በፊት በቅድመ አብይ እሱን እሱን ነገር ይተውልናል። ባንኮች ምናምን መጠቀም ይችላሉ። ማህበራዊ ድረገጹ የተፈራውን ብቻ ይዘጋሉ። እንደሱም ቢሆን እንኳን የተሻለ ነበረ እና እሱ ትንሽ ትክክል አይመስለኝም። በጣም የሄደ እርምጃ ነው የሚመስለኝ እኔ ትንሽ። የሰውን መብትን መጋፋት ነው። ፕላስ ጥሩ አይደለም። በቃ በጥሩ ጎኗ አላየውም እኔ። ከፍሎ እነሱ የፈሩትን ሳይድ ብቻ መዝጋት ይቻላል። አሁን ግን እኛ ላይ ትልቅ ጫና ነው። በግል ህይወታችን ራሶች ጫና እየፈጠረብን ነው። አመት ሙሉ ጠብቀን አፕላይ የምናደርግበትን ነገር ይዘጋብናል እና ይህን እንዴት ሊያደርጉት አንድ ሊያደርጉት እንዳስቡ አላቅም። በሰበብ አስባቡ የሚዘጋው የኢትዮጵያ የኢንተርኔት አገልግሎት ከትናንት ሐሙስ አንስቶ በከፊል መስራት ጀምሯል። ሰሞኑን መቋረጡ የፈጠረው ተጽዕኖና የመዘጋቱን አግባብነት የቃኘው የዛሬው የወጣቶች ዓለም ዝግጅት በዚሁ ያበቃል። ልደት አበበነኝ ጤና ይስጥልኝ።